ሰላም እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ የዛሬ ማክሰኞ ሐምሌ 9 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። የአማራ ዴሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ በትላንትና ሁለት የሰጠውን ሹመት አስመልክቶ አስተያየት ጠይቀናል። አገሪቱ አሁን ያለችበት ሁኔታ የተወሰነ ቡድን ሊሆንታ ወይም የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የሕብረተሰቡን አረፍ አስተዋይነት የሚያስጥረት የምትሻበት አስቸጋሪ ሁኔታ ያለ ነው። አቶ ጀንበር አረጋ ይባላሉ በጎንደር ዩኒቨርስቲ ረዳት ፕሮፌሰር ናቸው እርሳቸውንና ሌሎች ሰዎችን ያካተተ አስተያየት ይዘናል ኢትዮጵያ በመንግስትና በህዝብ ንብረትነት የቆዩ ግዙፍ ድርጅቶችን በከፊልና ሙሉ በሙሉ ለግል ባለሀብቶች ለማዘዋወር በጥረት ላይ መሆኗን ከተሰማ ተሰነባበተ ለመሆኑ ይሄ ሂደት ምን ፋይዳና ስጋቶች ይዟል ባለሙያዎችን በጋቢና አሳብረናል በጋቢና ሙዚቃ እንግዳችንም አንድ ዘፈን እንጋብዛችኋለን ሰላም፣ ጤና ይስጥልኝ። ሀይሉ አመርጋንኝ ከጃኖባንድ ዛሬ የካቢና ልውጣቶች ፕሮግራም ላይ ከጃኖባንድ በራስ ነው ከተሰኘው አልበም ላይ ሀገር አለኝ የሚለውን ዘፈን እንድታስ ጋብያቸዋለው። መልካም ጊዜ መላቸው። አብራችሁን ከቆያችሁ ሌሎች ዝግጅቶቻችንን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። ከዓለም ዙሪያ ካሰባሰብናቸው ዜናዎች የተወሰኑትን 那什么错？ አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን የስልጣን መረጋጋት ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ ያቀረቡ። ሱዳን እንደ ነጻ ሀገር ባሳለፈቻቸው ስድስት ሶስት አመታት ውስጥ በአብዛኛው የሴቶችን በባህላዊ ምክንያቶችና በሌሎችም ገደቦች ምክንያት በፖለቲካ ተሳትፎ ሳይኖራቸው ቆይቷል። በተለይም በተቃውሞ የሀገሪቱ ፕሬዚዳንት አልበሽር የሰላሳ አመታት አገዛዝ ህዝባዊ ጉዳዮችን እንዳንሳተፍ ተገለናል ወይም ተከልክለን ኖረናል ሲሉም ያማርራሉ። ባለፈው ሳምንት ወደ ተደረሰው የስልጣን መረጋጋት ስምምነት ባመሩት የተቃውሞ እንቅስቃሴዎች ሴቶች እንዲሳተፉ በመቀስቀስ ከረዱት የሴቶች መብት ተሟጋች አንዷ ማን አልበሽር ሴቶች መብታቸው እንዲከበር ድምጻቸውን የሚያሰሙበት ጊዜ አሁን ነው ብለዋል። የሱዳን የስልጣን መረጋጋት ስምምነት ቢያንስ ከቆየው የምክር ቤቱ መቀመጫዎች በሴቶች መያዝ እንዳለበት አስቀምጧል። ስምንቱ በአፋጣኝ ተግባራዊ እንዲደረግ የሴቶች መብት ተሟካቾች አሳስበዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የቀጠለው ያይሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ያለው በህጻናት ላይ መሆኑን የተባበሩት መንግስታት ድርጅት የህጻናት አጣዳፊ ድጋፍ ፈንድ ዩኒሴፍ አስታወቀ። በኢቦላ ቫይረስ ከተያያዘው ሰው ወደ አንድ ሶስተኛ የሚሆኑት ህጻናት መሆናቸውን ድርጅቱ መግለጹን ሊሳ ሽላይን ከጄኔቫ ዘግባለች። ሰለሞን አባተ ይዞታል። ኮንጎ ውስጥ ለኢቦላ ከተጋለጠው ከ2500 በላይ ከሆነ ሰው ወደ 1670 ሰው በዚሁ ቫይረስ ምክንያት ሞቷል። ለኢቦላ ከተጋለጠው ሰው 750ዎቹ ሕፃናት መሆናቸውንና በተለይ ዕድሜያቸው ከአምስት ዓመት በታች የሆኑት ከባዱ ጉዳት የደረሰባቸው መሆናቸውን የዩኒሴፍ ቃል አቀባይ ማሪክሲ ሜርካዶ ለቪኦኤ ተናግረዋል። ከአጠቃላዩ የመጋለጥ መጠን 40 ከመቶውን እንደሚሸፍንና የሞቱም ቁጥር በሕፃናቱ ላይ እንደሚበረታ ሜርካዶ አመልክተዋል። ዕድሜያቸው ከአምስት ዓመት በታች በሆነ ሕፃናት ላይ የሚደርሰው የሞት መጠን 77 ከመቶ ይሆናል። ይህ መጠን በአጠቃላዩ ሕዝብ ውስጥ ከሚታየው 67 ከመቶ ጋር ሲነጻጸር ሕፃናቱ ከአዋቂዎቹ ይልቅ ይበልጥ ለአደጋ የተጋለጡ መሆናቸውን ያሳያል። ኢቦላ ሕፃናቱን የሚጎዳው በተለየ ሁኔታና መንገድ መሆኑን የጠቆሙት የዩኒሴፍ ቃል አቀባይ የሚያስፈልጋቸውን ክብካቤም በሕክምናውም በሥነ ልቦናም የተለየ መሆን እንደሚገባው ተናግረዋል። የሚሰጣቸው መድኃኒት በመጠን ያነሰ ቢሆንም ያው ለአዋቆቹ የሚታዘዘው አይነት መሆኑንና ለተቅማጥ፣ ለአንጀት ውስጥ ጥገኛ ተውሳኮች ሕክምናና የተለየ አመጋገብ እንዲያገኙ ማድረግም እንደሚያስፈልግ አስታውሰዋል። ከወላጆቻቸው ጋር የተለያዩ ወይም በኢቦላ ምክንያት ወላጆቻቸውን ያጡ ሕፃናት ከሐዘናቸው እንዲጽናኑ ለማድረግም የተራዘመ የስነ ልቦናና ማኅበራዊ ድጋፍ ሊደረግላቸው እንደሚገባ አሳስበዋል። ኮንጎ ውስጥ ለሕፃናቱ ድጋፍ እየሰጡ ያሉት በተናጠል የተመደቡላቸው ቀደም ሲል ለኢቦላ ተጋልጠው የዳኑና ሰውነታቸው ቫይረሱን መቋቋም የሚችል አስታማሚዎች መሆናቸውን መርካዶ አመልክተዋል። ዘጋቢያችን ሊሳ ሽላይንና ሰለሞን አባተ እናመሰግናለን። ዩናይትድ ስቴትስ በሚቀጥለው ሲሰወር ከደቡብ ኮሪያ ጋር የጋራ ወታደራዊ ልምምድ ልታደርግ ያላት እቅድ ከዋሽንግተን ጋር በምናደርገው የኒውክሌር ጉዳይ ንግግር ላይ አሉታዊ አንደምታ ሊኖረው ይችላል ስትል ሰሜን ኮሪያ ነቀፈች። ዛሬ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር የታቀደው የጦር ልምምድ ባለፈው ዓመት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና ኪም ጆንግ ኡን ሲንጋፖር ውስጥ የደረሱበትን ስምምነት የሚጥስ ነው ማለቱን የኮሪያ ማዕከላዊ ዜና አገልግሎት ባወጣው መግለጫ አስታውቋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማስ ከፕሮግራሙ ማብቂያ ብሬያችሁ ቆያለሁ። እናንተም አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ሌስ የአማራ ዴሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ከሁለት ሳምንታት በፊት የተገደሉትን የክልሉን ፕሬዚዳንት ዶክተር አምባቸው መኮንንና ሌሎች አመራሮችን ለመተካት ባካሄደው ምርጫ የጠቅላይ ሚኒስትር አብይ አህመድ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን የክልሉ እጩ መስተዳድር አቶ ዮሀንስ ባን ያለውን ደግሞ ፓርቲው ምክትል ሊቀመንበር አድርጎ ትላንትና መርጧል። ይህ ምርጫ በክልሉ ተፈጥሮ የነበረውን ውጥረት ያረጋጋሉ ወይ ስንል ወደ ባህር ዳርና ጎንደር ስልክ ደውለን አስተያየቶችን ጠይቀናል። በቅድሚያ ወደ ባህር ዳር። ይሁን ፈንታሁን እባላለሁ። ባህር ዳር ነው የምኖረው። የፋርማሲ ባለሙያ ነኝ። ፋርማሲ ስንል የመድኃኒት አቅራቢ ድርጅት የሚባል ተቋም ውስጥ ነው የምሰራው። እንግዲህ እንደኔ አመለካከት ከተከሰተው ችግር አንጻርና አሁን እየሆነ ካለው አንጻር በቀላሉ ሁኔታዎችን ያረጋጋድ የሚል እምነት የለኝም። ምክንያቱም እዚህ ማህበረሰብ ውስጥ የነበረው ስሜት እና አሁን ተደረገ የተባለው ሹመት የህዝቡን ስሜት ያማከል አይመስለኝም። ህዝቡ ውስጥ ሲሰሙ የነበሩ አንዳንድ አስተያየቶች እና አመለካከቶች አሁን ከተደረገው ሹመት ጋር ሊቀራረቡ አደሉ። ይሄ ማለት ደግሞ ምንድነው? ምናልባት መሪ ድርጅቱ ወይም ክልሉን እየመራ ያለው አዴፓ የህዝቡን የልብ ትርታ ወይንም የህዝቡን ስሜት በቀላሉ አግኝቶታል ብዬ አላስብም። ይህ ህዝብ እንደሚታወቀው ባለፉት ሀያ ሰባት አመታት በጣም ከፍተኛ ጫና የነበረበት ህዝብ ስለሆነ ነገሮች በቀላሉ እንዲሁ ሹመት ስለተቀየረ ብቻ ይረግባሉ የሚል እምነት የለኝም። የጎንደር ዩኒቨርሲቲ መምህሩ ሌላ አስተያየት አላቸው። በአምላክ ይደግ ይባላለሁ። በጎንደር ዩኒቨርሲቲ የፖለቲካል ሳይንስ መምህር ነኝ። ሶስተኛ ዲግሪ ነው፣ በቅርቡ ጨርሳለሁ። ነው በዋናነት የአማራ ህዝብ ችግሮች በጣም ብዙ ናቸው። እነዚያን በተመለከተ አዳዲስ ሹመቶች ተካሄደው ነበር። ነገር ግን እነዚያ ሹመቶች ከተደረጉ በኋላ አዲስ የለውጥ እንቅስቃሴዎች ቢታይም በመሀል ብናቅፍ ነገር ተፈጥሯል። በኋላ ላይ እንግዲህ አሁን እንዳልሹ ይህን አዲስ አመራር መጥቷል። አሁን በሶሻል ሚዲያው ትችቶች ይደረጋሉ። የተሾሙት ሰው ብዙም አይመጥኑም ምናምን ሚባል ነገር አለ። ዞሮ ዞሮ ትልቁ ችግር ያለው አደፋ ላይ ነው። አደፋ ራሱን በደንብ አይቶ የራሱ ቀለም ቢኖረው ኑሮ የሁሉ ችግር አይፈጠርም ነበር። ሁሉም አመራሮች፣ ሁሉም አንድ አይን ላይ የሚያርፍ የራሳቸው ካርታ ስለሌላቸው ነው የሁሉ ችግር የተፈጠረው ስለዚህ አዲስ የተመረው የተሾሙት ሰው እንግዲህ ህዝቡን ይመራሉ አይመሩም የሚለው ነገር አሁን ምን ወስነው ሳይሆን ወደፊት በሚሰሩት ስራ በሚገነቡት ተቋም የሚወሰን ይሆናል እና ዞሮ ዞሮ ሰውዬ የመጡት ከአዴፓ ነው። አዴፓ ደግሞ ያን ኦፊሻል የሚያደርግ የተለየ ግለሰብ አለው ብዬ አላምንም። ዞሮ ዞሮ የድርጅቱ ውጤት ናቸው። እንግዲህ የሚፈሱ ችግር ወደፊት ነው የምናየው። ችግሮቹ ብዙ ናቸው ስላሉ ደግሞ ወደፊትም ነው ያመላከቱትና ግን ችግሮቹ ተፈተው ወደፊት ለማመላከት ከተሾሙትም ሰዎች ምን ይጠበቃል? ከህዝቡም በአጠቃላይ ከሁሉም አካል በፖለቲካው መስክ ያው እንዳልነው ቅድም አዴፓ ለውጥ መጣ ካለ በኋላ ለውጥ እንደሌለ ነው የሚረዳው። ምክንያቱም በአማራ ክልል ውስጥ በተለያዩ ቦታዎች የነበሩ አመራሮች እስካሁን ድረስ በነበሩት ስለስልጣን የገጠባሁት አንዱ ከአንዱ ማንሳት ወደ አንዱ መቀየር ነው እንጂ አዳዲስ ሰዎች አይታይም። ከዚያ ባሻገር ግን ትልቅ ችግር ነው ብዬ የምወስደው ከለውጡ ለውጥ አለ ከተበኋላ ከተባለ በኋላ እንኳን አዲስ ሰነድ ያልተዘጋጀም በአማራ ሕዝብ ፍላጎት መሰረት ለአመራሮቹ አዳዲስ ሀሳብ ለመስጠት በሚያመች መልኩ አዴፋ አዲስ ሰነድ አዘጋጅቶ ለሁሉም የወረዳና የዞን አመራሮች አዲስ ስልጠና ሲሰጥ ነው ያላየውም። ስለዚህ ይህ አንዱ ትልቁ ችግር ነው። እንደ የሚመጡ ሰውዬ ከቻሉ በዚህ ዙሪያ ላይ ቢሰሩ አንድ ትልቅ መስክ የሆናል ብዬ አስባለሁ። ምክንያቱም የአማራን ሕዝብ ችግር ያገናዘበ የአማራ ለአማራ ህዝብ መፍትሄ ይሆናል ተብሎ የሚታሰብ አዳዲስ ሀሳቦች የሚንሸራሸሩበት መሪዎችን በዚያ መሰረት የሚዘጋጁበት አዲስ ሰነድ ወይም ፕሮግራም ተዘጋጅቶ በዛ ዙሪያ ግንዛቤ ቢሰጣቸው ለአመራሮቹ፣ ሁሉም በክል ባሉ አመራሮች ብዬ አስባለሁ። ሁለተኛ መፍትሄ ነው ብዬ የማስበው ከሌሎች የፖለቲካ ድርጅቶች ጋር አብሮ መስራት ነው ያለበት። አዴታ በተለይ በክልል ውስጥ ከሚገኙ የፖለቲካ ድርጅቶች ጋር የተፎካካሪነት ሳይሆን የመተባበር፣ አሁን ክልሉ ያለበት ሁኔታ ከፖለቲካ በታች ነው። ብዙ ትብብር የሚጠይቅ ነገር ነው። ፖለቲካ ስልጣን ለመያዝ የሚደረግ በፓርቲዎች መካከል የሚደረግ ፉክክር ነው። ነገር ግን አሁን ህብረተሰቡ ከዚያ በታች ያለበት ሁኔታ ያለ ምክንያቱም ለፖለቲካ ሳይሆን ለመፍት ወደ ተቋም ለማሻገር ተቋማዊ ስራዎች መሰራት አለባቸው። ሶስተኛ እንደ መፍት ይሄ ብዬ ማስበው በተለይ የተማረው ማህበረሰብ ትልቅ ስህተት አለበት ብዬ ነው ማስበው እኔ በበኩሌ ምክንያቱም የኛ የተማርነው የምንባለው ብዙ ጊዜ እንደ ማንኛውም ማህበረሰብ መተቸት፣ መንቀፍ እንደገና ሁሉም ነገር ከፖለቲካ ጋር ማያያዝ ነው እንጂ ከሌላው ማህበረሰብ በተለየ መልኩ አጥንቶ ተንትኖ ለመንግስት ግብአት የሚሆን ነገር የማቅረብ በእርግጥ ከመንግስትም ከገዢው መንግስት ቢሆን ፈተናዎች ቢኖሩም እንደዚ አይነት ነገሮች እንዳይሰሩ፣ ነገር ግን በምሁሩም በኩል በእኛ በኩል እንደዚህ አይነት ችግር ይታያል እና አጋዥ የሆነ ስራ አይሰራም። የመቅፋት ነገር ነው። ሁሉም ከፖለቲካ ጋር የሚያያዝ ነው። የቮለንተሪ ሰርቪሶች እንደዚህ ማህበረሰቡን የማንቃት ስራ እንደዚህ አይነት ነገሮች ሲሰሩ አይታዩም። እና እነዚህ ነገሮች ከተስተካከሉ ወደፊት የተሻለ ነገር ይመጣል ብዬ አስባለሁ። አቶ ተመስገን ጥሩነህ አቶ አግኞ ተሻገር ና አቶ ዮሐንስ ቧ ያለው ፓርቲውን በመወከል በኢህአዴግ ስራ አስፈጻሚ ኮሚቴነት እንዲያገለግሉ ከተመረጡ ዘጠኝ ሰዎች ውስጥ ተካተዋል። ሌላው የጎንደር ዩኒቨርሲቲ መምህር ይህ አሁን ያለው ጉዳይ ከሹመትም በላይ ነውና አገራዊ የሆነ ትብብር ያስፈልገዋል ይላሉ። ጎንደሩ አረጋ አባላለሁ በጎንደር ዩኒቨርሲቲ የሹመት ረዳት ፕሮፌሰር መምህር ነኝ። በችግሩ ዙሪያ አጀንዳው ሰፊ አጀንዳ ነው። ብዙ አገራችን ያለችበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ሁኔታ በተደጋጋሚም እንደሚባለው ትንሽ ከባድ ነው። ፖለቲካው ያው ምስክልክል ያለው ይመስላል። በኢኮኖሚ ሁኔታም ህብረተሰቡ በኑሮ ድነት እየተሰቃየ ነው ያለን ህብረተሰቡ ማህበራዊ መስተጋብርም ያን ያክል ከዚህ በፊት እንደምናነሳለት ህብረተሰቡ ይረዳዳል፣ ይተጋገዛል፣ ይተጋዘናል የሚባሉት መሰረታዊ የሆኑ የማህበረሰብ ሴቶች የሚታይበት አይደለም እና አገሪቷ ያለችበት ሁኔታ የተወሰነ ቡድን ሊሆንታ ወይም ያንድ የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የህብረተሰቡን አርቆ አስተዋይነትና ጥረት የምትሻበት አስቸጋሪ ሁኔታ ያለ ነው። በሌላ በኩል በትላንትናው ዕለት መግለጫ የሰጡት የአዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለህኝ በስዲው በሰጡት ጋዜጣዊ መግለጫ የአማራ ህዝብን ጥያቄዎች ለመመለስ የሚያስቀጥል እና የሚያስችል ስራዎች ተሰርተዋል እየተሰሩም ነው ብለዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዩ ዝግጅታችን ነው። ወደ ተከታዩ ዘገባችን ስናልፍ የኢኮኖሚን ጉዳይ ወደ ምንዳስስበትና አዲስ ወደ ጀመርነው መደብር ወደ ተሰኘ ዝግጅታችን ነው የምናልፈው። በዚህ ዝግጅት ለዛሬ የያዝ ነው ኢትዮጵያ በመንግስትና በህዝብ ንብረትነት የቆዩ ግዙፍ ድርጅቶችን በከፊልና ሙሉ ለሙሉ ለግል ባለ ሀብቶች ለማዘዋወር በጥረት ላይ መሆኗ ከተሰማ ተሰነባብቷል። ለመሆኑ ይህ ሂደት ምን ፋይዳ እና ስጋቶችን ይዟል? በሚል ሀብታሙ ስዩም ከመንግስት ተወካይ እና ባለሙያዎች ጋር ቆይታ አድርጎ በተከታዩ ዘገባ ሁኔታውን ይዳስሳል። በመንግስትና ህዝብ ንብረትነት የከረሙ የንግድ ተቋማትን ወደ ግል ይዞታ የማዘዋወር ሂደት ለኢትዮጵያ አዲስ ጉዳይ አይደለም። በ1986 ዓ ም የኢትዮጵያ ፕራይቬታይዜሽን ኤጀንሲ በተቋቋመ ማግስት በቀደመው የደርግ ዘመን በመንግስትና ህዝብ ንብረትነት የቆዩ ድርጅቶችን ለባለሀብቶች ሀብቶች የማዘዋወር ስራዎች ተከናውነዋል። አዲሱ ጉዳይ ባለፉት 25 ዓመታት ኢትዮጵያ ከዝውውር መስኮት አረቃቸው የነበሩ ዘርፎችን አሁን ላይ በከፊልና ሙሉ በሙሉ ለማሸጋገር መወሰኗ ነው። እንደ ዘርፍ ያው የገዢ ፓርቲ እስከ መቶ አቅጣጫ በርካታ ዘርፎች ናቸው። ኤነርጂ፣ ሎጂስቲክስ፣ ባቡር፣ የኢንዱስትሪ ፓርኮች፣ ቴሌኮም እና ስኳር፣ አየር መንገድ እነዚህም በሀሳብ ደረጃ ወደ ግል በከፊል ወይም ወይም በሙሉ ማዞሩ የኢትዮጵያ ፋይናንስ ሚኒስተር ደኤታ እዮብ ተካልኝ ናቸው። እዚህን ውሳኔ ፋይዳ ወደኋላ ያጋዱናል። ከዚህ በፊት ግን ኢትዮጵያ ለዚህ ውሳኔ የበቃችበትን ምክንያት እንመርምር። ሜይን ምክንያቱ የፕራይቬታይዜሽኑ ልክ ከፖለቲካው ለውጥ ጋር ተያይዞ ባለፈው አመት በፈረንጆች ማለት ነው ልክ የኢኮኖሚውም ላይ ተመሳሳይ የለም ሊበራል ለውጥ ተከስ ሜይንሊ የሀገሪቱ እዳ መጨመር፣ የውጭ ምንዛሪ እጥረት መከሰት እንደዚሁም በመንግስት በጀት ላይ ጫና ማሳደራቸው ባለፈው አስራ አምስት ዓመት የተከተልነው የልማታዊ መንግስት ፖሊሲ ይሄ ነው ኮንቴክስቱ አሁን ወደ ፕራይቬታይዜሽን የገፋን። በተለያዩ የሀገርና ዓለም አቀፍ የዜና ተቋማት በምጣኔ ሀብት ጉዳዮች ተንታኝነት የሚታወቁትን በእንግሊዝ ኤደንብራ ዩኒቨርሲቲ የልማታዊ መንግስትና ፋይናንስ ተቋማት ውድድር ዘርፍ የዶክትሬት ተማሪም ናቸው አብዱል መና መሐመድን የሰማ ናቸው። የኢትዮጵያ መንግስት የፋይናንስ ሚኒስተር ዴኤታ ዶክተር ኢዮብ ተካልኝ በበኩላቸው የኢትዮጵያ መንግስት በግምገማ የደረሰባቸው ምጣኔ ሀብት ተኮር ችግሩ ችን ለመቅረፍ ወደዚህ ውሳኔ መግባቱን እንደ አንድ ምክንያትነት ያነሳሉ። ሌላኛው ምክንያት ግን አንዳንድ ተቋማት አሰራራቸውን ከዘመናዊው ዓለም አሰራር ጋር እንዲያስማሙ እድልን ለመፍጠርም ነው። አሰራራቸውን ማስተካከል ያስፈልጋል ብዙ ዳ ያለባቸው አሉ። የአሰራር ድክመት እና የሚታይባቸው ነበሩ። ስለዚህ እነዚህን እንደ ማንኛውም ዓለም አቀፍ ኩባንያ ተወራሪ መሆን እንዲችሉ አሰራራቸውን ማንነቱን ማስተካከል ያስፈልጋል በሚል እንግዲህ ሁለት ሕሳቤ ነው። አንዱ ተቋማትን ማስተካከል ነው። ከዚህ አንጻርም የመንግስት ልማት ድርጅቶች ኤጀንሲ እንደ ሆልዲንግ ኩባንያ ካምፓኒ አልሆነም፣ ግን ሆልዲንግ ኤጀንሲ ተብሎ የተቋቋመ ነው። ይሄ ኤጀንሲ በትኩረት እነዚህን ተቋማት የማሻሻል እና አለም አቀፍ ተወዳዳሪ እንዲሆን የማድረግ ስራውን ይሰራል። ከዚያው ጋር ተያይዞ ግን ወደ ግል መዞር የሚገባቸው በጥናት እየተለዩ ወደ ግል የሚዞርበት አቅጣጫ ነው የተቀመጠው። የኢትዮጵያ የአሁን ውሳኔ ሀገራዊና ዓለም አቀፍ ትኩረትን መሳቡ አልቀርም። እርምጃው አንዳንድ ዘርፎች ከእዝ መንፈስ ወጥተው ተወዳዳሪ አገልግሎት እንዲሰጡ ያደርጋቸዋል በሚል የመሞገሱን ያክል በአፈጻጸሙና ለእርምጃ የተመረጡ ድርጅቶችን ወቅታዊ አቅም በማየት የእርምጃውን ምክንያታዊነት የሚጠራጠሩትም አልጠፉም። የምጣኔ ሀብት ተንታኙ አብዱል መናን መሐመድ የኒህን ወገኖች መከራከሪያ ያነሳሳሉ። የሚሸጡትን ድርጅቶችን ማየት ያስፈልጋል። ያሉበትን ኢንዱስትሪ ማየት ያስፈልጋል። የተወሰኑት መሸጡ አስፈላጊ ሊሆን ይችላል። የተወሰኑት በጣም መሸጡ ለምሳሌ እንደ ኢትዮጵያን ኤርላይንስ ያለው በጣም ተወዳዳሪ የሆነ በዓለም አቀፍ ደረጃ ትልቅ ጥሩ አየር መንገድ ጥሩ ስም ያለው አየር መንገድ ነው። ሌሎችን ድርጅቶችን ስንመጣ እንደ ቴሌ ያለው ደግሞ በጣም ሞኖፖል የሆነ ጥሩ አገልግሎትም አይሰጥ፣ በጣም ቻርጅ የሚያደርግ ከስተምሮች የሆነ ተቋም ነው እና እንደዚሁ ፕሮጀክቶች አሉ። የሱካር ፕሮጀክት አለ። የማጠበሪያ ፕሮጀክት አለ። እንደዚሁም ደግሞ የችርቻሮ ውስጡ ለመንግስት ገብቷል እና በተናጠልና በዝርዝር ማየት ያስፈልጋል። የቱ መሸጥ አለበት የቱ መሸጥ የለበትም በሚለው ጉዳይ ላይ በተናጠል ማጥናት ነው የሚሻለው እንጂ በአጠቃላይ ሆልሴል መሸጡ ተገቢ አይደለም። ዶክተር ኢዮብ ተካልኝ ግን የኢትዮጵያ መንግስት በከፊልና ሙሉ በሙሉ ለግል የሚያዘዋውራቸው ድርጅቶችን በተመለከተ እንደየዘርፉ ተጨባጭ ሁኔታ የሚነሱ ጉዳዮችና ችግሮችን እልባት በሚሰጥ ሁኔታ የማሸጋገር ሂደቱን ለመከወን እየተንቀሳቀሰ እንደሚገኝ ይሟገታሉ። ለግል ንብረትነት በከፊልና ሙሉ በሙሉ እንዲሸጋገሩ የተመረጡ ድርጅቶችን በአንድም ሆነ በሌላ የእንጀራ ቤት ያደረጉ ወገኖች በዚህ ሽግግር ወቅት ነባር ህልውናቸውን እንዳያጡ ስጋቶችን የሚያነሱ አልጠፉም። አብደልመናን መሐመድን በድጋሚ እናምጣቸው። ፕራይቬታይዝ ሲደረግ፣ ለግል ተቋማት ሲሸጡ የመንግስት የልማት ድርጅቶች ብዙ ጊዜ የሚገዙት ሰዎች ራሽናላይዜሽን ወይም ስትራክቸሪንግ ብለው ብዙ ንብረቶችን ወደ መሸጥ፣ ለምሳሌ ትርፍ መሬት ካለው ድርጅቱ ያንን ትርፍ መሬት መሸጥ፣ ንብረቶችን ወደ መሸጥ፣ ሰራተኞችን ወደ መበተንና በጣም ከባድ የሆነ ወጪ ቅነሳ። እነዚህ ድርጅቶች ለማትረፍ ነው የሚመጡት። የግል ድርጅቶች ናቸው። ዋና አላማቸው ትርፍ ነው። ሌላ ሞቲቭ የላቸው ስለዚህ ትርፍም ያገኙበትን ማንኛውም ዘዴ የአገልግሎት ክፍያ ከመጨመር፣ ኳሊቲ ከመቀነስ፣ እንደዚሁም ሰራተኞችን ከማሰናበትና የነበሩትን ንብረቶች ከመሸጥ አይመለሱ። የፋይናንስ ሚኒስቴር ደኤታ ዶክተር እዮብ ተካሌ ግን ሂደቱ ያለውን የስራና የሙያ መስክ የበለጠ እንዲያሰፋ፣ በሀገሪቱ ከፍተኛ ቁጥር ያላቸውን ወጣቶችን ጨምሮ የበዛው የህብረተሰብ ክፍል ተጨማሪ የስራ ዕድል እንዲፈጠርለት የማድረግ የቤት ስራውን መንግስት እንዳልዘነጋ ይሟግታሉ። አዎ፣ አዎ፣ በጣም በዝርዝር ከታዩ ጉዳዮች አንዱ ይሄኛው ነው። ያ ቅድም ያነሳሁልህ የፖለቲካ አቅጣጫ አቅጣጫ ነው። በሰፊው በግርድፉ ግን ወደ የዘርፍ ውስጥ መጣ። በእያንዳንዱ ዘርፍ ምን አይነት አካሄድ መከተል አለብን የሚለው ጥናት ሲሰራ አሁን ያነሳቸው ጥያቄዎች እና ሀሳቦች ይገባሉ። ለምሳሌ የስኳር ኮርፖሬሽንን አስራ ሶስት ፕሮጀክቶች አሉት። እነዚህን ፕሮጀክቶች በፕሮጀክት ፕሮጀክት ደረጃ በሙሉ ወይም በከፊል ወደ ግል የማዞሩ ስራ ምን አይነት ተጨማሪ ስራ ሊፈጥር ይችላል? አሁን ያሉ ኩባንያዎች እንዴት ሊመሩ ይችላሉ? ፕሮጀክት ዚ መስጠት ይሄዳል የሚለውን ዝርዝሮ ያየ ስለሚሆን የሰራተኛውን ስራ ባለቤትነት እና የአካባቢውን ምስል ተጠቃሚነት ከግምት ያስገባ ነው የሚሆነው ሀብታሙን በጣም እናመሰግናለን። ተከታዩ ዘገባችን ደግሞ የዘጋቢዎቻችን መስኮት በሚል አዲስ የጀመርነው ፕሮግራም ነው። በመላ ኢትዮጵያ በተለያየ ከተማ የሚገኙ ዘጋቢዎቻችን ከያሉበት ለወጣቶች ይበጃል ያሉትና ያጠናቀሩትን ዘገባ ወደ እናንተ የምናደርስበት ፕሮግራም ነው። ለዛሬ ሙክታር ጀማል ከአዳማ። አዳማ ነው ተረኛው። የኦሮሞ ነጻነት ግንባር ሽግግርና የኦሮሞ ነጻነት ግንባር አንድነት ተዋህደው በቅርብ ከመረጡት የጋራ አመራሮች ውስጥ አንዱ ወጣት ቢሊሱማ ብርሃኑ አራርሶ የኦሮሞ ነጻነት ግንባር ምክትል ሊቀመንበር ሆኖ ተመርጧል ብሎናል። ወጣት ቢሊሱማ ብርሃኑን የጋቢና እንግዳ አድርጎ አነጋግሮታል በተከታዩ ዘገባ። በጣም ነው የማመሰግነው እንግዳዬ ቢሊሱማ ብርሃኑ አራርሳ እንኳን ደህና መጣህ። እንኳን ደህና ጠብቀች። የኦሮሞ ነጻነት ግንባር አንድነት እና የኦሮሞ ነጻነት ግንባር ሽግግር አንድ ላይ ተመልሰው በአንድ አመራር ጉባኤ ካደረጉ በኋላ የጋራ አመራር መርጠው፣ አንተ ደግሞ የድርጅቱ ምክትል ሊቀመንበር ሆነን የተመረጥከው ትክክል ነኝ? አዎ ትክክል ነው። እስቲ ቢሊሱማ እድሜ ስንት ነው? እድሜ ሀያ አምስት ነው፣ ወደ ሀያ ስድስት እየሄድኩ ነው። ወጣት ነህ። በዚህ እድሜ ወደ ድርጅት አመራርነት መምጣት ለአንተ ምንድን ነው አስበኸው ታውቃለህ? እንደ አንድ ወጣት እኔ በግል ምንም አልጠበቅኩም፣ ግን በመመረጤ በጣም ደስተኛ ነኝ። ስቤ ማገልገል በላይ ምንም የማስደስተኝ ነገር ስለሌለ እኔ በፍጹም ልቤ በሁሉም ጉልበቴ ስቤን አገልግላለሁ ብዬ ይህን እንትን ወስጃለሁ። አንተ ወጣት ነህ፣ ይህንንም ትውልድ ልትወክል የምትችል ነህ። በተለይ ከዚህ ትውልድ ምን ይጠበቃል የሀገሪቷን ሰላም ደህንነት የህግ የበላይነት ማስከበር ላይ ምንድ ነው በአንተ ዕድሜ ላሉ ወጣቶች የምታስተላልፈው መልእክት አንደኛው ሁሉም ተረጋግተን እርስ በራሳችን አደማምጠን ወደ የጋራችን የሆነ ወደ አንድ ሊያደረግን የምችለው ነገር ማየር ነው ሁሉም ነገር በሪዝም መደገፍና በሪዝም መቃወም አለብን ብዬ ይህን መልዕክት ለሁሉም ወጣቶች ማስተላለፍ እፈልጋለሁ። ሁሉም በላይ ግን አንድ ሀገር ነው ያለ ነው፣ አንድ ህዝብ ነው ያለ ነው። ሁላችንም ኢትዮጵያዊነን፣ ኢትዮጵያዊነት እናምናለን። ግን ኢትዮጵያዊነት እናምን ሁላችን የራሳችን ብሄር፣ የራሳችን ቋንቋ፣ የራሳችን ባህል ስላለን ተከባብረን አብረን እቺ ሀገር እንድናሻገር ነው። ሌላው ደግሞ የአንድ ብሔር በላይነት እዚህ ሀገር ውስጥ እንዳይኖር ሁላችንም ተደስተን ተረድተን የምንኖርበት አገር እንድንፈጥር የጋራ ስራ እንድንስራ፣ እንዲሁም ሁሉም ለሀገራችን ሰላም እና ለሀገራችን ድነት ማቆም አለብን ብዬ መልእክቴን አስተላልፋለሁ። ወጣት እንደሚታወቀው በጣም ትኩስ ኃይል ነው። ብዙ ነገር መስራት ይችላል። ነገር ግን አንዳንዴ ሂደቱ ላይ ስጋት የሚፈጠርበት መንገድ አለ። የህግ የበላይነት የማክበርና ያለማስከበር ጉዳዮች ላይ ጥያቄ ይነሳል። በተለይ ወጣቱ በራሱ እርምጃ የሚወስድበት መንገድ አለ። የደቦ ፍትህ የሚደረግበት ስጋ አለ። ይሄን በበሰለ መንገድ ማድረግ የሚኖር አለ። እንደ አንድ ወጣት እንደ ነው ከወጣቱ የሚጠበቀው የሚለውን መልእክት ብታስቀምጥ አገሩ የምናየው ኢትዮጵያ ውስጥ ስራት ይሄ ይሄ ሁሉ ተጠራቅሞ ነው ወደ ሌላ ነገር የማስክዶ ወጣቶች አንደኛው ምንድን ነው፣ እዚህ ሀገር ውስጥ ያለ ሲስተም ወጣቶችን የማንቀፍ ቴንደንሲ የለም። በጣም ትንሽ ነው አመራር ላይ የሚሆን ሌላ ቦታ በአፍ ይወራል እንጂ ወጣቶች በተግባር ወደ ስራ ማሄድ ወደ አመራርነት ማሄድ ወደ ሌላ ሌላ ነገር ማሄድ በጣም ትንሽ ነው። መንግስት በሰላማዊ መንገድ ይሄን ማስፋት ይፈልጋል ከሆነ ከወጣቶች ጋር መመካከር ፈጥ ወጣቶች ጋው የሆነ መንገድ ጥያቄዎቹ ወደ መንግስት የማቅረብ ነው እንጂ ዝም ብሎን ረብሻ ካነሳ ነው ረብሻ ረብሻ ነው፣ ምንም ማስታት አይችልም፣ ምንም ሊሰራ አይችልም። ያው መንግስት መንገዱን ኦፕን ማድረግ አለበት ብዬ አስባለሁ። ነ ባለፈው ጉባኤ ላይ ምርጫ ከተደረገ በኋላ ባደረግከውን ንግግር ትናንትን እንርሳ፣ ቂምን እንርሳ፣ ትናንትን ከቆጠርን ወደፊት መሻገር አንችልም የሚል መልእክት ነበር ያስተላለፍከው በተለይ በኦሮሞ ነጻነት ግንባር አመራሮችና የቀድሞ ጓዶች መካከል የነበረው ቁርሾ አለመግባባት እንዲፈታ ነው መልእክት ያስተላለፍከው። ይህንን ለማሳካትና የድሮውን የቀደሙን ድርጅትና አመራሮች አንድ ላይ ለመሰብሰብ ምን አስብሃል? አንተ ምናልባት ልጅ ብቻ ሳትሆን የልጅ ልጃቸው ነህ እና ምን አሰብክ? ከዚህ አንጻር ሁለታችሁ ተስማሙ፣ ጥሩ ነው። አንድ የቀረ ማለት ግን እኛ ከድሮ ጀምሮ እስካሁን የቄሮ ሙቭመንት ጀምሮ እስከዛሬ የኦሮሞ አንድነት የአንድነት መንፈስ እንድንኖር አብሬን ኦሮሞንስ እንድንሻገር እንዲህ አይነት ነገር በጣም እየለፋውበት የነበሩ ሴቶች ናችሁ። አሁንም ወደፊት እኔም መልክ ማስተላለፍ የምፈልገው አንዶኔን ሕዝባችን እንድንሻገር አንዶኔን እንድንሰራ አንዶኔን ወደፊት እንድንሄድ ያልኩ ነ በጣም ነው የማመሰግነው ወጣት ቢሊሱማ ብርሃኑ አራርሳ የኦሮሞ ነጻነት ግንባር መከተል ሊቀመንበር ይህን ቃለ መጠይቅ እንደዚያውም ደግሞ ለወጣቶቻችን መልእክት ስላስተላለፍክልን በአሜሪካን ድምፅ አድማጮች ስም በጣም አመሰግንሃለሁ። እኔም አመሰግናለሁ። ሙክታርንና እንግዳውን ወጣት ሚሊሱማን በጣም እናመሰግናለን። ተከታዩ ቅንብራችን የጋቢና ቪኤ ሙዚቃ ነው። የጃኖ ባንዱ ኃይሉ አመርጋ ለጋቢና ቪኤ አድማጮች ግብዣ አለው። ከተራራው ማዶ ማዶ ማዶ ወዲያ ከእናቴ ደጅ አለች የልጅነት ልቤ ያፈራት ወዳጅ ዋድድ ኖረን ኖረን ኖረን ቢያለያየን ጊዜ እንኳን ሰውንም ባተነነቀው ወንዜ ሰላም ጤና ይስጠልኝ። ሀይሉ አመርጋ ነኝ ከጃኖ ባንድ። ዛሬ የሰቢና የወጣቶች ፕሮግራም ላይ ከጃኖ ባንድ ለራስ ነው ከፍተኛው አልበም ላይ ሀገር አለኝ የሚለውን ዘፈን እንድታስ ብዛ አለው። መልካም ጊዜ። the, calling, the <speaking in Spanish> ጃኖ ባንድ፣ ሀይሉ አመርጋ በጣም እናመሰግናለን ለጋቢና ቢዮ አድማጮቻችን በመረጥክልል ሙዚቃ እንግዲህ አድማጮች፣ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም ገጻችን ላይ እንደዚሁ ሃሽታግ ቪኦኤ አምሃሪክ ብላችሁ አስተያየቶቻችሁን ስጡ። የኢንስታግራም ገጽም ከፍተናል። ጋቢና ቪኦኤ ብላችሁ ተከተሉን። ተወያዩ፣ ተነጋገሩ፣ ሀሳባችሁን ግለጹ። በምክንያት አንዳችሁ አንዳችሁ የምትወያዩበት መድረክ ነውና ተሳተፉበት በሰላም በጤና ያገናኘን ሳስተናግዳችሁ አመሻው ጽዮን ግርማ ነበርኩኝ ሞክቤል ያብሮ ፕሮግራማችንን በማቀናበር አብሮን ነበረ ደህና ደሩ መልካም ምሽት በነገው ጉዞ እንገናኝ